The Voice of America. ዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ሎተሪ ተብሎ በሚታወቀው ዩናይትድ ስቴትስ በእጣ በምትሰጠው የቪዛ መርሃ ግብር በአስር ሺዎች የሚቆጠሩ ፍልሰተኞች ዩናይትድ ስቴትስ ገብተው የመኖርና የመስራት ፈቃድ ያገኛሉ በየአመቱ። በአሁኑ ወቅት ግን በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት የትራምፕ አስተዳደር በጊዜያዊ መልክ አቁሞታል። ባለፈው አመት እጣ ወቶላቸው አሜሪካ ከገቡ ፍልሰተኞች አንዳንዶቹ ታዲያ የአሜሪካ ሕልማቸውን የማሳካቱ ተግባር ላይ እንዳልቀናቸው እንደሚናገሩ ሪፖርተራችን ቪና ሙብታዲ ዘግባለች። አዳነች ተሳይ ታቀርበዋለች። ኤሪክ አላምሻ የተባሉ ሰው የዳይቨርሲቲ ወይም የብዝሃ ቪዛ እድል አግኝተው ባለፈው አሳስ ወር ከባለቤታቸውና ሁለት ልጆቻቸው ጋር ሆነው ከኢንዶኔዥያ መጡ። በኢንዶኔዥያ መዲና ጃካርታ ለስምንት ዓመታት ያህል በኮምፒውተር የስራ ዘርፍ ነበር የተሰማሩት። ሆኖም እስካሁን ባሉ ጊዜ የሙሉ ቀን ስራ ለማግኘት እንዳልቻሉ አላምሻ ይናገራሉ። Out of all the applications I sent, whether retail or other jobs in the IT field, ስራ ለማግኘት ካስገባዋቸው ማመልከቻዎች ሁሉ በስልክ ምላሽ የማገኘው የመድኃኒትና የምግብ መሸጫ መደብሮችንና የቤት ማደስ ስራዎችን ከመሳሰሉት ነው። ምናልባት የኮምፒውተር ክህሎት የሚጠይቀውን ስራ መፈለጉን ላቆየው መሰለኝ። አላምሻ በአሁኑ ወቅት ለመኖር ሲሉ ሆም ዲፖ በተባለ ሜላንድ በሚገኝ የህንፃ ስራና መሰል እቃዎች በሚሸጡበት መደብር ይሰራሉ። በዓለም አቀፉ ወረርሽኝ ወቅት ስራ ካላቆሙት ወሳኝ ከሚባሉት መደብሮች አንዱ ነው። ቪኒ አግኔሽያም የግሪን ካርድ እጣ ደርሷቸው ከኢንዶኔዥያ የመጡ ናቸው። የጥርስ ሐኪምነት ትምህርታቸውን ሊጨርሱ አንድ ዓመት ሲቀራቸው ባለፈው ታህሳስ ወር ከሱማትራ ደሴት ወደ ኒውዮርክ መጡ። የኮሌጅ ዲግሪም ሆነ የስራ ልምድ የሌላቸው የሙሉ ቀን ስራ ማግኘት ከባድ ሆነባቸዋል። በኮሮና ቫይረስ ምክንያት ከመዘጋቱ በፊት ለጥቂት ወራት ያህል በአንድ የጃፓን ምግብ ቤት ለተወሰኑ ሰዓታት ይሰሩ ነበር። ከዓለም እጅግ ውድ የኑሮ ደረጃ ያላቸው ከሚባሉት ከተሞች አንዷ በሆነችው ኒውዮርክ የስራ አጥነት ኑሮን መግፋት ጀመሩ። ኒውዮርክ ከተማ በኮሮና ቫይረስ ተጠቅታ እንደነበር የሚታወቅ ነው። አግኔሻ ስለ ኒውዮርክ ኑሯቸው ያብራራሉ። ቃንጭማ ሰዋል ቆሮናኛ አጃ ማይ ፓረንትስ አር ወሪድ አባውት ሚ not only because of the coronavirus, but financially as well. ቤተሰቦቼ ስለ እኔ ያስባሉ። ኮሮና ቫይረሱን በሚመለከት ብቻ ሳይሆን ገንዘብም ስለሌለኝ ስራ አጥ በመሆኔ እንዴት ትኖራለች የሚለው ያሳስባቸዋል። ህጋዊ የመኖሪያ ፈቃድ ስላለኝ የመንግስት እርዳታ አገኛለሁ፣ ስለዚህ አታስቡ አልኳቸው። አግኒሽያ የሚያገኙት መንግስታዊ እርዳታ መንግስት ለችግር ማቅለያ የመደበው አንድ ሺ ሁለት መቶ ዶላር እና በቫይረሱ መዛመት ምክንያት ከስራ ለተፈናቀሉ ሰዎች የሚሰጠው በሳምንት 600 ዶላር ነው። ሥራ ፍለጋ ላይ ባሉበት በአሁኑ ወቅት ለቤት ኪራይ፣ ለምግብና ለሌሎች አስፈላጊ ነገሮች የሚከፍሉት ከዚሁ ነው። አላም ሻህና ቤተሰባቸው በበኩላቸው ሁኔታዎች ባያስተማምኑም አሜሪካ ውስጥ ለጀመሩት አዲስ ኑሮ ተስፋ እንደሚታያቸው ገልጸዋል። ባለቤታቸው ሳሪ አላምሻ ያብራራሉ። We came here for our children, for our children's education. We have already made our decision. እኛ እዚህ የመጣ ነው ለልጆቻችን ብለን ነው፣ ልጆቻችንን ለማስተማር የሆነ ቢሆን እንዘልቀዋለን የሚል ውሳኔ ላይ ደርሰናል። ነገሮች አሁን ካለ ሁኔታ እንደሚሻሉ ተስፋ አደርጋለሁ። አላምሻና አግኔሽያ በየአመቱ ወደ ዩናይትድ ስቴትስ ከሚመጡት አምሳ አምስት ሺ የግሪን ካርድ ሎተሪ ያገኙ ፍልሰተኞች መካከል ናቸው። ብዙዎቹ ደግሞ ከኑሮ ጋር እየታገሉ የሚኖሩ ናቸው።